ሰላም ለእናንተ ይሁን ጋቤና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ ሚስ አፍሪካ ዩኤስኤ በዩናይትድ ስቴትስ ውስጥ የሚኖሩ የተለያዩ አፍሪካ ሀገራትን የወከሉ ቆነጃጅት የሚሳተፉበት ውድድር ነው። የውድድሩ ተሳታፊዎች ተክለ ሰውነት ቀልብሳቢ መሆኑ ብቻ ለአሸናፊነት አያበቃም። ከተወዳዳሪዎች መካከል ልቆ የክብረ አክሊል ለመድፋት ደረጃ በደረጃ መፈተን ከአካላዊ ውበት የተሻገረ ውብ ልቦናንና ግሩም ጭንቅላትን ማሳየት ይጠብቃል። የዛሬ እንግዳይ የዛሬ አምስት ዓመት ገደማ ይህንን በማስመስከር የሚስ አፍሪካ ዩኤስኤን ውድድር አሸንፋለች። ሜሮን ውድነህ ትባላለች። ከውድድሩ በፊትም ሆነ በኋላ ቀላል የማይባለው ጊዜዋን የምታሳልፈው በተለያዩ በጎ አድራጎት ስራዎች ውስጥ ነው። የሞዴሊንግና የበረራ መስተንግዶ ሥራዎቿ ሳይዘነጉ ዛሬ ምሽት ሜሮን ውድነህን እንተዋወቃለን። ኢትዮጵያ የምትመላለስባቸውን የሰብአዊነት ዘመቻዎች እንሰማለን። ተያያዥ ሀሳቦችንም እንመዛለን። በምን እንጀምር? መሮን፣ ስለ አስተዳደጓ ጥቂት ትንገረን። እኔ የተወለድኩት ለትንሽ ጊዜም እስከ ሰባት ዓመት የሚያደግኩት አዲስ አበባ ነው። ናዝሬት ስኩል ፒያሳ አካባቢ ነበር የተማርኩት። የመጣሁትም ከቤተሰቦች በሙሉ ጋ ነው። በዲቪን የመጣ ነው ሁላችንም፣ እኔም ስስተር፣ አባቴ ውድና የለ እናቴ ደግሞ ዘራ እየበቃሉ አንድ ላይ ነው የመጣ ነው። አስተዳደጌ ለመግለጽም ለእኔ በጣም ይከብደኛለምን በጣም እድለኛ ሆነ ነው ያደኩት። ወላጆች ብዙ ብዙ ለፍተዋል። ለኛ ብዙ ብዙ ነገር አድርገው እንድናል ሳናጣን ያደግነው ትምህርት ቤትም ሁሉም ነገር እና ደላይን ሆኜ አድጌያለሁ ብዬ አስባለሁ። እዚህ አሁን ወደ ሀያ ሁለት ዓመት ሆነኛል እዚህ ከኖርኩኝ። ግን ብዙ ጊዜ ደግሞ አሁን ኢትዮጵያ እመላለሳለሁ። እንግዲህ ሜሮን ብዙ ጊዜ የምትታወቂው በግልሽም ሆነ ከሌሎች ድርጅቶች ጋር በመተባበር በምታደርጋቸው በጎ ተግባራት ነው። ይህን የበጎ ተግባር እንቅስቃሴ እንዴት ጀመርሽ? ለምንስ በመሰል ስራዎች ውስጥ መሳተፍ ፈለግሽ? እሱ የውስጤ ፍላጎት ከልጅም ነበረ። ሁሌ አባቴ ናዝሬት ስኩል ሲወስድን ደረጃውን እወዷለሁ፣ እና ደረጃውን እኔና ሲስተርን በጁን ይዘው ወደ ላይ ሲሄድ የተሰጠኝን ሳንቲም ሁሌ እያድኩኝ ነው መሄደው ከልጅነት ተፈጥሮ እንደዚህ ላይ ህፃንም ህፃን እወዳለሁ። ልጅም ሆኜ ህፃንም እወድ ነበር እና ከልጅነት በጣም ሆነ ከዛ ሳድግም ደግሞ መጀመሪያም ሀይ ስኩል እያለውም ልህፃናት በቱተሪንግ በምናምን ምረዳ ነበረ። የምኖርበት ሰፈር ኮሌጅ ጨርስም ደግሞ ኢትዮጵያ መላልስ ጀምር ከሜሪ ጆይ ሲስተር ዘቢደር ጋ ስሰራ ነው ሞር ልቤ ሞር የተነሳሳውም እናም አሁን ገብቼበትም የላይፍ ትርጉምም የገባኝ በእሷ ምክንያት ማለት እችላለሁ። ሲስተር ዘቢደር አስኮ የሚባል ቦታ ላይ ሄደን ከእሷ ጋር አንድ ልጅ ስፖንሰር አድርጌ ስድስት ሰባት ወር ኢትዮጵያ ቁጥቢ ከሜሪ ጆይ ኮንሰርቼ ነው የጀመርኩት ውስጥ ትልቅ ብዬ የገባውበት ከዛ የራሴንም ለመክፈት የምዘጋጀውትም መጀመሪያም የራሴንም ስከት ሁሌ ከጎንም ከሜሪ ጆም ጋ ከሌሎች ድርጅቶችም ጋሰች ጀመርኩኝ። አሁን አምስት ዓመት ሊሆነኝ ነው የራሴን ልጆች ዜ በትምህርትና በሕክምና እየረዳ ያለት የዛሬ አምስት ዓመት ገደማ የሚስ አፍሪካ ዩኤስኤ ቁንጅና ውድድርን አሸንፈሻል። በዚህ ውድድር ላይ ማሸነፍሽ ቀደም ብለሽ ለጀመርሻቸው ስራዎች መስፋፋት ምን ያክል ጠቀመሽ? በቅድሚያ ግን ስለ ውድድሩ ጥቂት ንገሪ። ዝግጅቱ የነበረው ቱ ታውዝንድ ፊፍቲን ላይ ነበረ፣ የዛሬ አምስት ዓመት ነበረ። መጀመሪያ ለሚስ ኢትዮጵያ ነበር የተወዳደርኩት። የራስን ሀገር ወይዘሪት ኢትዮጵያ መሆን አለብህ፣ አገርን ወክለ ለመወዳደርና ለሚስ ኢትዮጵያ አሸንፌ ከዛ በኋላ ወደ ሚስ አፍሪካ ዩኤስኤ ነበረ ውድድሩ መጀመሪያ በሞድሊን ነበርኩኝ፣ ከዛ ወደ ፓጅንቱ። ሁለቱ ነገሮች ይለያያሉ። ሞድሊንግ ነበር መጀመሪያ የሰራሁት። የፓጅንቱ አዘጋጀዋ የነበረችው ሌዲ ኬት አድቡም ትባላለች። ካምሩን ነርስ ናት። የእሷ ፎክስ የሚያደርገውም እንደዚህ አፍሪካን የሚረዳ ማሳወቅ የሚፈልግ ብዙ እሱ ላይ ታተኩራለች። በዛም ላይ ነው የተሳሰብኩት። መጀመሪያም የጀመርኩት ድርጅቱም አግዞኛል ብዙ አስተዋጽኦ አለውን ብዬ አስታውሳለሁ። የኔን ስራም አይተው ነው ሊያሸንፍ የቻልኩትን ብዬ እንትን እላለሁ። በዚህ ውድድር ላይ ማሸነፍሽ ለጀመርሻቸው ስራዎች መስፋፋት ምን ያክል ጠቀመሽ? እኔ ብዙ ጠቀመኝ ብዬ ገምታለሁ። ብዙ ሰዎች ለማሳወቅ እንኳን የኔን ድርጅት ሳይሆን ኢትዮጵያንም፣ ኮልቸሩንም ሁሉም ነገር ለማሳወቅ እርቶኛል ለድርጅቱ የምረዳቸውን ልጆች ብዙ ሰው እንዴ እንደዚህ ታደርጊያለሽ እንዴ ብሎ እራሱ ስንት ሰው መጥቶ አይተዋል። ኢቭን የምሰራው ከቀበሌም ጋም ከመንግስት ጋር ስለሆነ ሰሜንም ስላወቁት አምባሳደሮቹን መተውም ስላዩት ውድድሩን ማሸነፌ በጣም ረድቶኛል ልጆቹን ለመርዳት ማለት ነው። እንግዲህ በዚህ ውድድር ላይ ማሸነፍሽ ከታወቀ በኋላ የተሰጠሽን የክብር አክሊል ባልተለመደ መልኩ ለእናትሽ እዚያው መድረክ ላይም ሰጥተሻል። ለምን ያንን ማድረግ ፈለግሽ? እኔ እናቴን በጣም ነው የምወዳት። እምባዬ ሁሌ ይመጣል ስለሷ ሳነት። ብዙ ብዙ ለፍታለች ለኛ እና ሳሸንፍም ስወዳደርም ሁሌ ከጎኔ ነበረች። እሷ ናት ዛሬም ሁሌም ከጎኔ ናት እና አንድ ስታሸንፍ አንድ ሰው ለአንድ ዓመት ነው የአመት አሁን የ2015 ይኔ ነበረ እና ለሚቀጥሏ፣ ስትወዳደር ሚስ ናይጄሪያ ነበረች ኔክስት ክራውን የምትደረገው እና ያንን ክራውን ከመስጠቴ ለሚቀጥሏ በፊት የመጨረሻ ንግሬን ሳረግ፣ ይህ ሽልማት ኖ እዚህ ያደረሰችን እናቴ ስለሆነች እሷን ሳላመሰግን ወደ ወደኋላ ልልም ብዬ መጀመሪያ መድረክ ላይ ክራውኑን ለእሷ መስጠት ለኔ ግዴታ ነበረ። Bad 色。 በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ ራዲዮም በመደመጥ ላይ ይገኛል። የዛሬ ምሽት እንግዳችን የሚስ አፍሪካ ዩኤስኤ ቁንጅና ውድድር አሸናፊ ሞዴልና በጎ አድራጊዋ ሜሮን ውድንህ ና እንግዲህ የቁንጅና ውድድር ከተነሳ ይቀር አሸናፊነቱ የሚያመጣው ክብር፣ ዕድልና መልካም ነገሮች የመኖራቸውን ያክል አብሮ የሚመጣ ጫናና ልፋትም ይኖራል። ከዚህ ጋር በተያያዘ የገጠሙህ ፈታኝ ነገሮች አሉ ወይ? ከማሸነፍም በፊትም መጀመሪያም ቁንጅና ብቻ አይደለም የሚታየው እዛ ላይ መልክ አይደለም፣ ቁመት አይደለም። ኦፍኮርስ እሱ ያግዛሃል፣ ግን መማርም ይወስናል። የምትሰራው ስራዎች ያንተ ሙሉ ያለህን ውበት ነው እንጂ መልክ ብቻ አይደለም። ፓጀንት ውስጥ ትገባ፣ ካሸነፍክም በኋላ ደግሞ ጭራሽ ይብሳል። ለምን ከራስን ብዙ የምጠብቀውም ነገር አለ እንዳልከው። አሁን የልጆቼን ነገር ብዙ ማሳካት ስለምፈልግ ራሴ መጣር አለብኝ። ማንም ሰው ዝም ብለሽ አያሸንፍክ። ሁሉም ሰው እንደውም ሁሉም ነገር የሚሳካል ይመስለዋል። እንደውም ስታሸንፍ፣ እንደውም እኔ ይብሳል ብዬ ነው የማስበው። ለምን ብዙ ነገር ማሳካት ስላለብህ በራስ ጥረት ነው እንደውም ብዙ የምሰራው ያው ውቅናውን ቢኖርህም ይረዳሃል እንጂ ስትል የራስ ጥረት ብዙ ስለሆነ እንደውም ሞር ትለፋለህ ካሸንፍ በኋላ ከበጎ አድራጎት እንቅስቃሴው ከሞዴሊንግ ስራ በተጨማሪ እንግዲህ በሆስተስነት ስራሽ ደግሞ የተለያዩ የዓለም ሀገራትን ለማየት እድል ያገኘሽ ይመስለኛል። ኢትዮጵያውያን ራሳቸውን ብቻ ቆንጆ አድርገው ያያሉ በሚል እንታማለን። ያደረግሻቸው ጉዞዎች ቀድሞ በነበረሽ የቁንጅና ትርጉም ላይ ምን አይነት ለውጥ አምጥተው ይሆን? ኮርስ ቁንጅና ነው በመልካችን በናቸሮል በምናምን በደንብ በዛ ነው የኛ ጊዜ የሚታየው ግን ሳውት አሜሪካ ወደ ብርዚል ምናምን ስዞር ደግሞ እነሰውን በሰውነት እንዲያ ስትሄድ ደግሞ ወደ በፀጉር የሁሉም ሰው መልክ ኖርማሊ እንደ ተመልካች ነው አንተ እንደም ቆንጆ ያሰብከው ለሌላ ሰው ቆንጆ ላይሆን ይችላል ብዙ ሀገሮች ደግሞ እንደዛ ናቸው አሁን ለኛ እንደዚህ ቀጭናት ምናምን ብለን የምናስበው ወስት አፍሪካም ስትሄድም ደግሞ ሰውነታቸው ሞላ ካላለ ምናምን ለነሱ ቆንጆ አይደለም። እና በየሄድክበት ሁሉም ቀያየራል። የመልክ ቆንጆ ናት የሚባለውም ትርጉም ራሱ። ሜሮን፣ ወደ በጎ አድራጎት ስራዎቹ እንመለስ። እንግዲህ ለአመታት ከሌሎች ተቋማትና ድርጅቶች ጋር ተባብረሽ በመስራት ነበረ የበጎ አድራጎት እንቅስቃሴዎችን የምትሰሪው። በቅርብ አመታት ውስጥ ደግሞ የራስሽን አውታር ከፍተሽ በራስሽ ደግሞ የተለያዩ እንቅስቃሴዎችን ታድርጊያለሽ። በምን በምን ላይ ነው የሚያተኩረው አንቺ የምታደርጊው እንቅስቃሴ? ምን አይነት ሰዎችንስ ነው የሚያግዘው የሚረዳው? መጀመሪያ ስጀምር እንዳልከው ሌሎች ድርጅቶች በደንብ ነበር የምረዳው፣ በልብስ በመውሰድ ነበርም። ብዙ ጊዜ ኢትዮጵያ ስለመላለስ ሻንጣ ወደ አምስት ስድስት ከኢትዮጵያን ኤርላይንስ አንድ ላይ የሰራው ለሜሪጆ ወይም ለማክዶኒያም ለሁሉም፣ መጀመሪያ እያካፈልኩኝ ነበር የምሰራው። ከዛ ተሻግሮ የራሴን ከፍቼ ሞስት አሁን አምስተኛ ዓመቴ ነው። መጀመሪያ ሲጀምር ሶስት ልጆች ነበሩ። በአጋጣሚ ነበረ ሰፈር ቢሾፍቱ አካባቢ ሄደ ሳይማሩ ሳያቸው፣ የማይማሩት እኮ ዩኒፎርም ስለሌላቸው ነው ብለውኝ፣ እንዴ ቀላል እኮ ነው ዩኒፎርም ብዬ በዛ ጀመርኩኝ፣ ሶስት ልጆች ከዛ በኋላ። እነሱን በሕክምናና በትምህርት ቤት እቃ በመርዳት በእነሱ ጀመርኩኝ። ከዛ አንድ እነዚህ የነ ዱከን ባለቤት ፋሚሊ አቶ ደረጀ ዘውዲ እነሱን እያማከርኩኝ ወደ አስር ልጆች ገባው፣ ሀያ ልጆች ገባ። አሁን ሀያ ስምንት ናቸው። ብዙ ጊዜ አብዛኞቹ ወይ ወላጆላቸውም እረኝነት እየሰሩ ነው ሳምቲንግ። እነሱ ከቀበሌ ነው አፕሩቭ አድርጎ ለኔ የሚሰጡኝ ካረጉልኝ በኋላ በትምህርት ቤትና በህክምና ያረዳቸዋለሁ። በየአመቱ ሁሌ ሴሪሞኒ ያደርግላቸዋለሁ። እዛ ስኖርም ሁሌ ቁርስና ምሳ አንድ ላይ አደረጋቸው ይመጠላቸዋለሁ እና እስካሁን በራሴ እንቅስቃሴ እንደዚህ ነው ያደረኩት። ትውልደ ኢትዮጵያውያን ወደ ኢትዮጵያ ሄደን እርዳታ ለማድረግ እንፈልጋለን፣ ብዙ ነገሮችን ለመርዳት እንፈልጋለን። ነገር ግን ያለው ቢሮክራሲና ያለው አሰራር ያስቸግረናል፣ ፈታኝ ይሆንብናል ይላሉ። መሰል ነገሮች ገጥሞሽ ይሆን አንቺ እስካሁን ድረስ ባደረግሽው ጥረት ውስጥ? አዎ። እንቅፋት ደርሶብኛል፣ ግን አልፏል። ዲያስፖራ ስትሆን አንዳንዴ እዛም ትንሽ ችግር ነው እኔ የሚመስለኝ። ግን እዛ ያለው ሰው ከልቡ ንጹህ ሆኖ እዚህ ኖሮም ሆነ ከሌላም ሀገር በሁሉም ለመርዳት ሲመጣ በጥሩ ሁኔታ ቢቀበሏቸው አሪፍ ነው። እዚህም ሰውም ልረዳ ብሎ ሄዶ ከልቡ ካልሆነ ባይገባውትም ይሻላል ብ መጣለው። ስለ ቀጣይ ዘመን እቅዶችሽ ጥቂት እንነጋገር። ለወደፊት መስራት አለብኝ ብለሽ ያሻቸው ጉዳዮች የትኞቹ ናቸው? ምን ነገሮችን ነው መስራት የምትፈልጊው? ለወደፊት እቅዴ ብዙ ነው። ግን አሁን ኮርስ የልጆቹን ነገር እንደዚህ ባለውበት በደንብ መቀጠል ማስፋፋት፣ ሌላውም እንደዚህ ከምመላለስም እዛም ትንሽ ቆይቼ እዚህም ትንሽ ቆይቼ ከማድረግ ጠቅላላ አገሬ ቢገባ ደስታውን አልችለውም። ዋናው ትልቅ ህልሜም አላማይን እሱም ነው። ሌላ ደግሞ አሁን በሚዲያ ውስጥ ሞዴሊንግ ምናምን ብዙም ሰርቻለሁ። ግን ህልሜ ሁሌ የራሴን ቲቪ ሾው ነገር መልካም ነገር ያለበት ነገር ባሳካ ደስ ይለኛል። እንግዲህ ኢትዮጵያ ውስጥ በተወለጅም እድገትሽ እዚህ ዩናይትድ ስቴትስ ውስጥ ነው። አብዛኛዎቹ ስራዎችሽ ኢትዮጵያ ውስጥ ያሉ ህጻናትን የሚያግዙ ናቸው። ኢትዮጵያን በተደጋጋሚ ማየትም እዚያም መኖርም ትልቅ ደስታ እንደሚሰጥሽ አሁን ቀደም ብለሽ ነግረሽናል። አንቺን የመሰሉ ትውልደ ኢትዮጵያውያን ኢትዮጵያ ውስጥ ያሉ ማህበራዊና የኢኮኖሚ ችግሮችን ለመቅረፍ ምን ያክል አቅም አላቸው ብለሽ ታስቢያለሽ? ምንስ ሊያደርጉ ይገባል? ብዙ አቅም አላቸው ብዬ አስባለሁ። ያው በራሴ እያየውስ ነው። ይህም በቻልኩት እንደዚህ ካረኩኝ ስንቱ ማድረግ ይችላል ግን ሆን የኔም ድርጅትን ባይሆንም በጣም ብዙ ድርጅቱ ዛሉ መረዳትም የሚችሉ በጎ አድራጎት አቅም ከዚህም አሻግሮ ግን የተማሩትን ትምህርት በአይቲም ይሆናል በኤኒ ፊልድ ይሆንም እዛ አሁን ብዙ ሰው ለብርዱን እዚህ ሲሆን እዛ በመሄድበት ረብሳት ለአንድ ሳምንት ራሱን ትንሽ አንድ ካምፕኒ ለማስተማር ቱተር ማድረግ እዚህ የተማሩት እዛ ለማስተማርም በነጻም ሆነም የራሳቸውን ዘመድም ሆነም በእንደዚህ በትንሽ ነገር አንድ ሰው አስተምሬ ሌላውን እያስተማረ ይቀጥላል እንደዚህም ቢያደርጉም ይስፋፋል ሌላም ደግሞ አሁን የመኮደንኛ ብዙ ሰውም ሌላም የሚያውቀው ከዚህ ወደዛ አሁን ሰርግም ሳይሆን ሲሆንም ወይንም ሰው ሲሞትበት የሰባት ዓመቱ የምናም የዝግጅት እንደዚህ ማብላትም በራሳቸው ፍላጎት እንደዚህ ሁላቸው አሁን ስንት ህዝብ ነው እዚህ ያለው? እዛ ሲመለስ እንደዚህ ብዙ ቢረዳ በራስ ሀሳብም እዛ ሄዶም ቢሰራ ብዙ ማገዝ እንችላለን ብዬ አስባለሁ። ሜሮን፣ ውድ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ይግጠሙሽ። መልካም ምሽት። አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት። by my I love You don't the your so Za ich co አሁን አጫጭር ኪናዊ ወሬዎችን አሰማችኋል። ሰዎች ፕላስቲክ ፌስታሎችን ከመጠቀም በመቆጠብ ዓለምን ከብክለት ይታደጉ ዘንድ ለመጠየቅ ያለመ ዘመቻን ኢትዮጵያውያን የኪነ ጥበብ ባለሙያዎች ተቀላቅለዋል። የዘንቢል መልስ የተሰኘውን ዘመቻ ከተቀላቀሉት መካከል ድምፃውያኑ ዘሪቱ ከበደና ብሩክታዊት ጌታሁን ቤቲጂ ይገኙበታል። ሁለቱም ከሰኔል የተሰራ ዘንቢል በመያዝ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ወይም ፌስታሎችን በሕግ ሙሉ በሙሉ እንዲከለከሉ ለመጠየቅ የተሰናደው ዘመቻ አባል መሆናቸውን አሳይተዋል። የዘንድሮው የአሜሪካ ሙዚቃ ሽልማት እጩዎች ይፋ ተደርገዋል። ካናዳዊው አቤል ተስፋይ ወይም ዘ ዊክንድ እና ሮዲ ሬቺ ለብዙ ዘርፎች በመታጨት እየመሩ ይገኛሉ። ሁለቱም የዓመቱ ምርጥ አርቲስት ዘርፍን ጨምሮ በስምንት ዘርፎች ታጭተዋል። ለዚህ ክብር ለመብቃት ከጀስቲን ቢበር፣ ፖስት ማሎን እና ቴለር ስዊፍት ጋር ይፎካከራሉ። አድናቂዎች ድምፅ የሚሰጡበት ሽልማት ሥነሥርዓት ከ22 ቀናት በኋላ በሎስ አንጀለስ ይካሄዳል። ካዛኪስታን አወዛጋቢውን በራት ቦራት ኮሜዲ ፊልም የቱሪዝም መዳረሻዎቿን ለማስተዋወቅ ልትጠቀምበት እንደሆነ ታውቋል። ሳሻ ባሮን ከውን የሚተውንበት ቦራት አንድ ምናባዊ ካዛኪስታናዊ ጋዜጠኛ ወደ አሜሪካ በማቅናት ከሀገሬው ጋር ለመተዋወቅ የሚያደርጋቸውን አስቂኝ ትዕይንቶች የያዘ የፈጠራ ስራ ነው። ባልተለመደ አቀራረቡ ውዝግብ የማያጣው ፊልሙ ካዛኪስታንን ባሉታዊ መልክ ስለዋል በሚል የካዛኪስታን መንግስት ከዚህ ቀደም ተቃውሞውን አሰምቷል። አሁን ላይ ግን ከፊልሙ አንድ ሀረግ በመውሰድ ሀገር ጎብኚዎችን ለመሳብ እየሞከረ ነው እጅግ ግሩም ይላል የካዛኪስታንን ውብ ተፈጥሮ ከሚያሳየው ምስል ቅንብር መጨረሻ ላይ ዘገባው የሮይተርስ ነው ዜና መዝናኛ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ ውስጥ የኮቪድ-19 ስርጭት በእጅጉ ከጎዳቸው የኪነ ጥበብ ዘርፎች አንዱ ቲያትር እንደሆኑ ይነገራል። ይህንን የሚያሳይልንን ዘገባ በመቀጠል እናሰማችኋለን። አሰናርታ የምታሰማን ስመኝሽ ይቆየናት። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክለ አረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ ሰባት ወር በሀገር ፍቅር ይታይ የነበረውንና እነ ፋንቱም አንዱዬን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል። አንድ የመድረክ ቲያትር ቢወጣ፣ ለምሳሌ የመጀመሪያው ቀን የሚሄድ ነው የሚመስለኝ። ቲያትርን መድረክ ላይ ማየት በጣም በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም ምንም አድርገው ቲያትርን መድረክ ላይ ማየት በጣም ናፍቆኛል። ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት ሰባት ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት ስምንት ቲያትሮችን ያሳይ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው። በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ። መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምን ምንድን ነው? በእነዚህ ስምንት ቲያትሮች ውስጥ ከውጪ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው። በተመሳሳይ በሳምንት ስምንት ቲያትሮችን ያሳይ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኝ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱልከሪም ጀማል ይገልጻሉ። ቲያትር ቤት፣ ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጠዋል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርምስ ከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቲያትር ቤት ጠጠኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ባብለን የምናሰራቸው ብዙ ባለሙያዎች ያሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው። እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቁረብ በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው። ና ከባድ ነገር ነው የፈጠረው። ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክለ አረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጸዋል። የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኟታል። እሱ አትቋረጥም። ግን በዛች ብቻ አልነበረ የምንኖረው። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል። አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎችም እንዲህ ከሲነ ጥበቡ ጋር የተያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት። እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለ መቻል ነው የተደረሰው። ቤት ኪራይ እስካለ መክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ሕይወት እጅግ አሳዛኝ ሁኔታ ላይ ነው ያለው። በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶቹን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል። ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቲያትር ቤቱ ፈርሷል። ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ የራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባህል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለው ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኙ ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞ ቀድሞውኑ ተሰብሯል ከኮቪድን በፊት። ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩ ነበረ። ሀገር ፍቅር ቲያትርና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱን ደግሞ ኮቪዱ ከመጣ በኋላ እነሱን በበሽታ የተነሳ አገልግሎቱ ሆነዋል። በዚህ ሀሳብ የሚስማሙት የብሔራዊ ትያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ። በዚህ ሰባት ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው በምን ስልት እንደምንቀንጥል ግራ እስኪገባን ድረስ ኪነጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። አሁን ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው። ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ እየተለመደው የጥንቃቄ መንገድ አለ ሰዎችን አራርቆ የማስቀመጥ ሰዎች ሲገቡ ሙቀት የመለካት እያንዳንዱ የንጽህና መጠበቂያ የአፍ መሸፈኛ እንደዛ እንደዛ አይነት ነገሮች የተሟሉ መሆን አለባቸው የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል። በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ አስራ ዘጠኝ ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። አብረን ስላመሸን በእጅጉ ደስ ብሉናል ሀብታሙ ስዩም በመስተንግዶ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል የመሰናደው አርታኢ ደግሞ ትዝታ በላቸው ናት መልካም ምሽት መልካም ሳምንት